ይህ ዶክተር መረራ ጉዲናና የኦሮሞ ፌዴራሊስት ኮንግረስ ፓርቲ የምርጫ ቅስቀሳ ነው። መምህሩና ፖለቲከኛው ዶክተር መረራ ጉዲና ከሚወዳደሩበት የጉደር አካባቢ በተጨማሪ በበርካታ የኦሮሚያ ክልል አካባቢዎች ተንቀሳቅሰው ፓርቲያቸውን አስተዋውቀዋል። በአንዳንድ አካባቢዎች ችግሮች ገጥመዋቸው እንደነበር ይናገራሉ። መንገድ የመዝጋት አንዳንድ ቦታዎች ሰው ወደ ስብሰባ እንዳይገባ፣ እስራትም አንዳንድ ቦታዎች ድብደባም በቀላይ ገብራ ሁሉ በደል ሩ ባቦ ላይ በድብደባም እስራትም ደርሶበታል። ለአጭር ጊዜ ታስሯል። ተደብድበዋልም። ጅማ ላይም ንብረቶቻቸውን ተቀምተዋል። ጅባት ለምሳ ባቦ መስመር ላይ ተወዳዳሪዎች ሁሉ ተደብድበዋል። አባሎቻችን ለምሳሌ ጨልያ ላይ ተደብድበዋል። በስፋት ድብደባዎች አሉ፣ ወከባዎች አሉ፣ እስራቶች አሉ። ኦሮሚያ በሙሉ ማለት ይቻላል ብዙ ቦታዎች እነዚህ ችግሮች አሉ። ነገር ግን ዘንድሮ ኦሮሚያ ላይ ከ97 የተሻለ እንቅስቃሴ አድርገናል። በቂ ተወዳዳሪዎች ያስገብተናል። ህዝቡን ደግሞ አንቀሳቅስናል። የኢትዮጵያ ብሔራዊ ምርጫ ቦርድ ጽህፈት ቤት ምክትል ኃላፊ አቶ ወንድሙ ጎላ የተፈጠሩ ችግሮች እንደነበሩ ይስማማሉ። ምርጫ ቦርድ ከሚመለከታቸው አካላት ጋር በመሆን ምላሽ ለመስጠት መሞከሩን ተናግረዋል። አንዳንድ ቦታ ላይ እጩዎች ታስሮ ያገኘንበት ነገር አለ። ምንድነው የሚለው መብቱ አንድ እጩ እጅ ከፈኝ ወንጀል ካልተያዘ በስተቀር በምንም ተአምር አይታሰርም ይላል። ስለዚህ አንዳንድ ቦታ ላይ የታሰሩት እንዲፎታ አስደርገናል። አንዳንድ ቦታ ላይ እንደዚህ መቀስቀስ ተከልክለናል፣ እንደዚህ የሚለው ነገር ከሚመለከታቸው አካላት በመነጋገር እንዲስተካከል አድርገናል። ሌላው ፖስተር ተቀደደ እንደዚህ ምናም የሚሉት አንዳንዶቹ በማይፈልግ ቦታ ቤተክርስቲያን፣ መስጊ የትምህርት ቤት አካባቢ ሲለጥፉ አይተናል። በግላጭ ግን በትዕግስ በመመካከር እንደዚህ ትክክል እንዳልሆነ በመመካከር እንዲያው አንዳንዶችም እየታለፉ እዚህ ደርሰናል። በድምፅ አሰጣጥ ቅሬታ ያለው ሰው በጣቢያ ላይ ቅሬታ ያስመዘግባል። እዛ ላይ ወዲያው የማይፈታለት ከሆነ ለምርጫ ክልል ይሄዳል። ካልሆነ ወደ ክልል ቅርንጫ ዞቴት ይሄዳል፣ ወደ ዋና መስሪያ ቤት ይመጣል። እዚህ ላይ መፍትሄ አላገኘም ተብሎ ከተወሰደ ፍርድ ቤት ነው የሚሄደው። ስለዚህ የፍርድ ቤት ውሳኔ የመጨረሻ ይሆናል። ከ28 ዓመታት በላይ በአዲስ አበባ ዩኒቨርሲቲ መምህርነታቸው የሚታወቁት ዶክተር መረራ ከአሁን በፊት ለአምስት ዓመታት በሕዝብ ተወካዮች ምክር ቤት አባልነት አገልግለዋል። ዶክተር መረራ በአምስተኛው አገር አቀፍ ምርጫ ፓርቲያቸው እንደሚያሸንፍ እምነት አላቸው። ዘንድሮ ኢህአዴግ ካልሰረቀ በስተቀር ኦሮሚያ ላይ እንደ አልፍ ለማድረግ የቻልን ይመስለኛል። በተለይም የተጭበረበረ ምርጫ፣ የውሸት ምርጫ፣ ጸረ ዲሞክራሲያዊ የሆነ አገዛዝን ለመሸከም የማይፈልግ ወጣት እየፈጠር ይመስለኛል። እሁድ ለሚካሄደው አገራዊ ምርጫ ለውድድር የቀረቡት 58 የፖለቲካ ፓርቲዎች ሲሆኑ እንጂ ልቁ ተሳትፎ ያደረጉት ጥቂቶች ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው መረጃ መሰረት ለህዝብ ተወካዮች ምክር ቤት 1827፣ ለክልል ምክር ቤት ደግሞ 3956 እጩዎች የቀረቡበትን የዘንድሮ ምርጫ የመጨረሻ ውጤት ለማወቅ ከአንድ ወር በላይ ጊዜ እንደሚወስድ አቶ ወንድሙ ጎላ ተናግረዋል። በእያንዳንዱ ምርጫ ጣቢያ የድምፅ አስተት አልቆ ቆጠራው ከተጠናቀቀ በኋላ በዛው ጣቢያ ለህዝብ ፖስት ይደረጋል። ያ ካሳወቀ በኋላ ኢሚዲት ለምርጫ ክልሉ ጽህፈት ቤት ሪፖርት ያደረጋል። ስለዚህ የሀምሳም የሆኑ ስልሳ ጣቢያዎች ተደምሮ የዛ ምርጫ ክልል ውጤት እዛው ይለጠፍለታል። ህዝቡ እንደን ያ ምርጫ ክልል ለዋና መስሪያ ቤት ይልክልናል። ሶ በሀገር አቀፍ ደረጃ 547 ምርጫ ክልሎች ናቸው ያሉት። የ547 ምርጫ ክልሎች ወዲያውኑ እንዲያሳውቁን በፋክስ እና ወደ ዳታ ቤዛችን እንዲገባ አድርገን ጊዜያዊ ውጤት ለህዝብ ይገለጻል። ፋይናሊ ከእያንዳንድ ምርጫ ክልል ተጣርቶ በትክክል ሁሉም አካባቢዎች ተደምረው ተጣርተው ተጠቃሎ ሲመጣ በአንድ ወር ጊዜ ውስጥ መጨረሻ ውጤት ይገለጻል። ለዶይቼ ቨለ እሸት የበቀለ ከአዲስ አበባ